मेरे का रेडियो तबानो መጀመሪያ ላይ የነበረውን ጥሩ አልነበረም፣ ማለት ክልሉ ጠባቂዎች የነበሩ ለማሳየትም ፍላጎት አልነበራቸውም። በርቀት ነው የምናያቸው ማለት ነው፣ እጅ በማውለብለብ ብቻ። በአማራ ክልል ባህር ዳር ከታሳሪ ቤተሰቦች አንዷ ናቸው። ሙሉ ዘገባውን በመጽሔት ክፍለ ጊዜ ይዘናል። በአዋሳ ዛሬ በተፈጠረ የጸጥታ ችግር ቁጥራቸው ለጊዜው ያልታወቁ ሰዎች ሕይወት አልፏል ሲሉ ለአሜሪካ ድምፅ አስተያየት የሰጡ የከተማ ነዋሪዎች ተናግረዋል። የሆስፒታል መረጃዎች አንድ ሰው መሞቱን አረጋግጠዋል። የዚህንም ዝርዝር በዕለቱ አብርስ ይዘናል። ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሐምሌ 11 2011 ዓመተ ምሕረት ስርጭታችን ጋር የምናስተናግዳችሁ ኔዳንሽ ሳዬና አሉላ ከበደንን ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና። የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ በኤርትራ የሁለት ቀናት የሥራ ጉብኝት ለማድረግ በዛሬው ዕለት አስመራ ገብተዋል። የኢትዮጵያ የገንዘብ ሚኒስትር አሕመድ ሽዴና የኢትዮጵያ የአየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም አብረዋቸው ተጉዘዋል። ከነፋሲት ወደ ደቀ መሐረ በሚወስደው መስመር የተሰራ ያለውን አዲስ አውራ ጎዳና ጎብኝተዋል። ምንጮች እንዳመለከቱት አውራ ጎዳናው ከምጽዋ ወደ ኢትዮጵያ ጭነት ለማጓጓዝ አቋራጭ መንገድ ይሆናል ተብሎ እየተገነባ ነው። የአስመራ ዘጋቢያችን ብርሃነ በርሀ አጭር ዘገባ አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ ዓለም አቀፍ አየር ማረፊያ ሲደርሱ ፕሬዝደንት ኢሳያስ አፈወርቂ የፕሬዝደንት ኢሳያስ አፈወርቂ አማካሪ አቶ የማነ ገብረ አብና በኤርትራ የኢትዮጵያ አምባሳደር አቶ ሮመዳን ሁሴን ተቀብለዋቸዋል። ፕሬዝደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በቤተ መንግስት ባደረጉት ውይይት የሁለቱን አገራት ግንኙነትና ትብብር ለማጠናከር የሚያስችሉ ጉዳዮች እንዲሁም ሁለቱን አገራት በሚመለከቱ በቀጠናውና ህጉራዊ ጉዳዮች ላይ እንደተወያዩ የኤርትራ የማስታወቂያ ሚኒስትር የማነ የማኔ ገብረ መስቀል በትዊተር ገጻቸው ጠቅሰዋል። ዛሬ ከሰዓት በኋላ ከአስመራ ወደ ምጽዋ በሚወስደው መንገድ የሚገኝ ሰይድሺ የተባለ ስፍራን ጎብኝተዋል። ከጠቅላይ ሚኒስትር ዶክተር አብይ ጋር የኢትዮጵያ የፋይናንስ ሚኒስትር አቶ አህመድ ሽዴ እንዲሁም የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ ተወልደ ገብረ ማርያም አብረዋቸው መጥተዋል። ሁለቱ መሪዎች እንደ አውሮፓውያን አቆጣጠር ሐምሌ 9 2018 አምስት ነጥቦችን የያዘ የሰላምና የትብብር ስምምነት በአስመራ መፈራረማቸው የሚታወቅ ነው። ብርሃነ በረሀ ለአሜሪካ ድምጽ ከአስመራ ብርሃነ በርሄን ለዘገባው እናመሰግናለን። በሶማሌ ክልል ርዕሰ መስተዳደር የሚመራ ከአንድ መቶ በላይ የሚሆኑ ልዑካን ቡድን ከአማራ ሕዝብ ጋር የህዝብ ለህዝብ ግንኙነት ለማድረግ ነገ ባህር ዳር ከተማ ይገባሉ ሲሉ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጸሐፊ አቶ አሰማሀኝ አስረስ ማምሻውን በሰጡት ጋዜጣዊ መግለጫ ተናግረዋል አስቴር ምስጋናው ዘገባ አደርሰናለች። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አስጠመሀኛ ማምሻውን በሰጡት ጋዜጣዊ መግለጫ በሶማሌ ክልል ርዕሰ መስተዳደር በአቶ ሙስጠፌ ኡመር የሚመራው የሀገር ሽማግሌዎችን፣ ምሁራንና የተለያዩ ህብረተሰብ ክፍሎችን የያዘ ልዑክ የህዝብ ለህዝብ ግንኙነት ለማካሄድ ወደ ባህር ዳር ይገባል። ባህር ዳር ህዝብ ሲገባ የባህር ዳር ህዝብ አቀባበል ያደርግለታል ተብሎ ይጠበቃል። ለዚህም ዝግጅት ተጠናቋል። እንግዲህ የአማራ ክልልና የሶማሌ ክልል ህዝቦች አብሮነት፣ የጋራ አብሮ መኖር፣ በጋራ መስራት ዛሬ የተጀመረ ሳይሆን በጣም ታሪካዊ እንደሆነ ይታወቃል። በተለይ ክቡር አቶ ሙስጦፌ መሐመድ ዑመር ይህንን ምክትል ርዕሰ መስተዳድርነት ቦታ ከያዙ በኋላ ርእቱ ሶስት ቀናት በሚኖረው ቆይተው የአማራንና የሶማሌን ህዝብ በሚያጠናክሩ የተለያዩ ጉዳዮች የተለያዩ ጉዳዮች ላይ ከክልሉ አመራሮች ጋር ውይይት ያደርጋል ብለዋል። የአማራ ክልል ከዚህ በፊት ከተለያዩ አጎራባሽ ክልሎች ጋር የህዝብ ለህዝብ ግንኙነት ማካሄድ የሚያስታውሱት አሳሰማኸኝ አሁንም ቢሆን የህዝብ ለህዝብ ግንኙነትን በማጠናከር በኢትዮጵያ አንድነትን መገንባት የአማራ ክልል መንግስት አላማው ነው ብለዋል አቶ አሳሰማኸኝ። አያይዘውም አምሊያስም ሁለት ሺ አስራ አንድ አመተ ምህረት የአማራ ብሔራዊ ክልላዊ ምክር ቤት ጉባኤውን የሚጀምር ሲሆን የህዝቡ የተመስተዳደሩን ሹመት ዘርዝሮ ያጸድቃል ተብሎ ይገመታል ብለዋል። የአሜሪካ ድምጽ ሬዲዮ በኮንጎ ዴሞክራሲያዊ ሪፑብሊክ ውስጥ እየተዛመተ ባለው የኢቦላ ወረርሽኝ አጣዳፊ ዓለም አቀፍ ስጋት መሆኑን የዓለም የጤና ድርጅት አስታወቀ። ማይክል ብራውን ያጠናቀረው አጭር ዘገባ አለ፤ ሰለሞን አባተ ያቀርበዋል። የኢቦላ እየተዛመተ መምጣት አጣዳፊ ዓለም አቀፍ ስጋት መሆኑን እንዲያውጅ የዓለሙን የጤና ድርጅት የገፋው ከኮንጎ ግዙፍ ከተሞች አንዱ በሆነው ጎማ የመጀመሪያዎቹ የመጋለጥ ምልክቶች መታየታቸው መሆኑን አስታውቋል። በየቀኑ ከ10 እስከ 15 ሰው በቫይረሱ እየተያያዘ መሆኑን የሚያመለክተው የመንግሥታቱ ድርጅት የዓለም የጤና መርሃ ግብር ይህንን ፍጥነት እጅግ አስፈሪ እንደሆነ ገልጿል። ወረርሽኙ ከተቀሰቀሰ አንስቶ እስካሁን የ1676 ሰው ሕይወት መቅጠፉንም የጤና ድርጅቱ ትናንት አስታውቀዋል። ለወረርሽኙ ዓለም አጣዳፊ ምላሽ እንዲሰጥ የደብሊው ኤችኦ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ጥሪ አሰምተዋል። የአደጋ ግምገማ ስራችን የቫይረሱን ኮንጎ ዲሞክራሲያዊ ሪፐብሊክ ውስጥና በአካባቢውም የመዛመት ስጋት ከፍተኛነት ያሳያል። ከአካባቢው አልፎ የመዛመቱ ስጋት ግን አሁንም ዝቅተኛ ነው፣ ምንም እንኳ ጎማ ከተማ ከሩዋንዳ ጋር የሚዋሰንና አውሮፕላን ጣቢያም ያለው ቢሆንም ሀገሮች የጉዞ ገደብ እንዳይጥሩ የዓለም የጤና ድርጅት አክሎ ጠይቋል። ሰለሞን አባተን ለዘገባው እናመሰግናለን። የዩናይት ስቴትስ ተወካዮች ምክር ቤት አባል ኤልሃን ኡመር ትላንት በትዊተር ባስተላለፉት መልእክት ሂጃብ ለብሰው በተወካዮች ምክር ቤት የአፈ ጉባኤ ወንበር ላይ ተቀምጠው የሚያሳይ የራሳቸውን ምስል አውጥተዋል። አያይዘውም ለፕሬዚዳንት ዶናልድ ትራምፕ እና የአገሪቱ ዜጋ የሆኑትን የምክር ቤት አባል ወደ አገራቸው ሶማሊያ እንዲሄዱ በቅርቡ ሲጠይቁ ለቆዩት ደጋፊዎቻቸው መልእክት አስተላልፈዋል። እኔ በሚገባኝ ቦታ በሕዝብ ተወካዮች ምክር ቤት ላይ ነው ያለሁትና ብትለምዱት ይሻላል ሲሉ ኡመር መልእክት አስተላልፈዋል። ኡመር ትላንት ማታ ቀደም ሲል ባስተላለፉት መልእክት ደግሞ ማቹ እውቅ አፍሪካዊት አሜሪካዊት ገጣሚ ማያ አንጀሎ የተናገሩትንም ጠቅሰዋል። በቃላቶቻችሁ ትተኩሱብኝ ይሆናል። በአይኖቻችሁ ትቆርጡኝ ይሆናል። በጥላቻችሁ ትገድሉኝ ይሆናል። ያም ሆኖ ግን እንዳየሩ አድርጋለሁ የሚለውን የማያንጀሎን ጥቅስ አስተላልፈዋል። ኢልሆን ኢልሆን ኡመር መልእክት ይህን መልእክት ያስተላለፉት ትራምፕ በእሳቸውና በሌሎች ሶስት ነጮች ያልሆኑ ሴቶች ተወካዮች ምክር ቤት አባላት ላይ ለአራት ተከታታይ ቀናት ጥቃት ከከፈቱባቸው በኋላ ነው። ኪዮቶ በተባለች የጃፓን ከተማ በአንድ የተንቀሳቃሽ ስዕል ስቱዲዮ ውስጥ በተነሳ እሳት ቢያንስ 23 ሰዎች ሞተዋል ወይም እንደ ሞቱ ተገምቷል ሲሉ ባለሥልጣኖች ተናግረዋል። እሳቱ ሆን ተብሎ የተተኮሰ ነው የሚል ጥርጣሬ አለ። የእሳት አደጋ ሰራተኞች በገለጹት መሠረት 13 ሰዎች መሞታቸው ተረጋግጧል። የኪዮቶ የሲኒማ ኩባንያ በሚገኝበት በለሶስት ፎቅ ህንፃ ከፍተኛው ከፍተኛ ወለልና ወደ ጣራ በሚያመሩት ደረጃዎች ላይ አስር ሰዎች ራሳቸውን ስተው ተገኝተዋል። ከሰላሳ በላይ የሚሆኑ ሰዎች ከባድ የመቁሰል አደጋ ደርሶባቸዋል። አንዳንዶቹ በአስጊ ሁኔታ ላይ ይገኛሉ። ፖሊሶች እንደሚሉት እሳቱ የተነሳው አንድ ሰው ወደ ህንፃው ገብቶ አቀጣጣይ ፈሳሽ ካፈሰሰበት በኋላ ነው። ሰውየው በእሳት ሲያቀጣጥለው ሙቱ እያለ ይጮህ ነበር። እሳቱ ሲነሳ ሰባ የሚሆኑ ሰዎች ህንጻ ውስጥ እንደነበሩ ተገልጿል። ተጠርጣሪው ሰው እድሜ አርባ አንድ ነው ተብሏል። ቆስሎ ወደ ሆስፒታል እንደተወሰደ ታውቋል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ በትዊተር መልእክት የተሰማቸውን ሀዘን ገልጸዋል። የኢራኑ አብዮታዊ ዘብ ኃይሎች ነዳጅ ዘይት በድብቅ በማዘዋወር ተግባር የተከሰሰ የውጭ ሀገር መርከብ ይዘዋል ሲል የኢራን መንግስት ቴሌቪዥን ዛሬ ዘግቧል። መርከቡ ከ አስራ ሁለት ሰራተኞቹ ጋር ባለፈው እሁድ የተጠለፈውን ከኢራን ላራክ ደሴት በስተደቡብ በሆርሙስ ሰርጥ ክፍል ላይ መሆኑን ዘገባው ጠቅሷል። ዘገባው በገለጸው መሠረት መርከቡ አንድ ሚሊዮን ሊትሮች የሚሆን ነዳጅ ዘይት በድብቅ በማስወጣት ተግባር ላይ ተሳትፈዋል። ይሁንና መርከቡ ከየት እንደተነሳ አልተገለጸም። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ Isso leva carro. ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዳነች ፍሳሐየንን። ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንዱን አንድ ሁለቱን ለቅምሻ እናሰማችኋለን። የክሪኤቲቪቲ ምንጭ ነው ልዩነት። ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው፣ እና እውቀት ላይ የተመረኮዘ ለውጥ ብናደርግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው። አቶ አባተ ካሳ ናቸው። ኢትዮክራሲ አዲስ የፖለቲካ ዘይቤ ያስተዋወቁ እንግዳችን በሁለተኛው አጋማሽ ይቀርባሉ። ለአንድ ሰው ትንሽ ለመላው የሰው ልጅ ግን ግዙፍ ወይም ትልቅ እርምጃ፣ የአፖሎ ሃምሳኛ ዓመት መታሰቢያ ድምፅ ነው። ቆየት ብሎ ይቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ከአዋሳ ቀደም ብለን የገለጽነውን ዘገባ የተመለከተው እየተጠናከረ ነው። እንደ ደረሰ እናቀርባለን። በአዋሳ ከተማ በተፈጠረ የጸጥታ ችግር ቁጥራቸው በውል ያልታወቁ ሰዎች መገደላቸውን የከተማ ነዋሪዎች የተናገሩበት ነው። ቪኦ ያነጋገራቸው በከተማዋ የሚገኙ ሁለት የመንግስት ሆስፒታሎች አንድ ወጣት መመቱን፣ አስራ ሁለት ሰዎች ከባድና ቀላል ጉዳት እንደደረሰባቸው መግለጹን ይመለከታል። ቆየት ብሎም ይቀርባል። አሁን ከባህርዳር ከባህር ዳር አስቴር ምስጋና ወዳደረሰችን ነው የምናልፈው። ወይዘሮ ምንን ኃይለማርያም የብርጋዴል ጀኔራል ተፈራ ማሞ ቤተሰብ ናቸው። ከሰኔ 15ቱ ጥቃት ጋር በተያያዘ በቁጥጥር ስር የሚገኙትን ብርጋዴል ጀኔራል ተፈራ ማሞን እየተመላለሱ ሲጠይቁ እንደነበር ይናገራሉ። ጀኔራሉና ቀሪ አራት ጓደኞቻቸው ከዛሬ ጋር ሶስተኛ ቀን ሆኗቸዋል የረሃብ አድማ ካደረጉ ይላሉ። ጠያቂያቸው ደግሞ ለምን እስካሁን ክስ አልተመሰረተብንም የሚል ነው ብለዋል። ይችላሉ። የረሀብ አድማ ላይ ናቸው። አድማውም ያው ፍትህ ባላገኘንም እየተጉላላ የተመሰረተብን ነገር የለም። ስለዚህ ፍትህ ለማግኘት ነው። ካልሆነ ደግሞ ያው ፍትህ ካጣም እዚሁ የሚሙት ነው እነሱ አላማቸው። እስካሁን ፍርድ ቤት አልቀረቡ ቀርበዋል፣ ግን የተመሰረተባቸው ክፍ የለም። ተጠርጣሪ በሚል ብቻ ነው ተይዙ። ያሉ አናያቸውም፣ አይወጡልንም። ለእኛም ስንላቸው ማለት ነው። በሽንትም አንመጣም ብለው ነው ገብተው የተቀመጡት ማለት ነው። እሳቸው እነማን ናቸው? ይሄንን አድማ ያደረጉት ኮሎኔል አለበላለ፣ ኮሎኔል አለባቸዋል፣ ሻለቃ ሴቶ አለ፣ ኮሎኔል በአምላኩ የሚባሉ ማለት ነው። በቁጥጥር ስር ከዋሉ በኋላ እናንተ ሄዳችሁ የማናገር የማየት እድል ገጥሟችኋል? እንሄዳለን። ያው መጀመሪያ ላይ የነበረውን ይፈጥሩ አልነበረም ማለት ለክልሉ ጠባቂዎች ነበሩ። ለማሳየትም ፍላጎት አልነበራቸውም። በርቀት ነው የምናያቸው ማለት ነው። እጅ በማውለብለብ ብቻ ሳምንት ምናምን ይሆነዋል። በፌዴራሎች ብቻ ናቸው የሚያናገሩንም ምግቡንም ስንሰጥንትን የሚለው ትንሽ ለማውራትም እንዴት ናችሁ ምናምን የሚለውን ነገር ያው በርቀት እንዲሆን እንደዛ እናገኛቸዋል። ባህር ዳር ነ ያል ሉ ትርሶ እኔ ዛሬ በተሰባበታል የወይዘሮ መነን ቅሬታ በመያዝ ተጠርጣሪዎቹ ወደሚገኙበት ስድስተኛ ፖሊስ ጣቢያ መራው። መርማሪ ፖሊሶችን ማግኘት ብችልም ተጠርጣሪዎቹ የአደራ እስረኞች ስለሆኑ ምንም አይነት መረጃ ልንሰጥሽ አንችልም፣ ጉዳዩን እየተከታተለ ያለው የክልሉ ፖሊስ ኮሚሽን ነው አሉኝ። ወደ ክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙ ቢሮ ሄድኩ። ቢሮ የሉም፣ ስብሰባ ሄደዋል ተባልኩ። የእጅ ስልካቸው ላይ ስደውል አነሱልኝ። ስብሰባ አቋርጬ ወጥቼ ነው የማናግርሽ በማለት ላነሳሁላቸው ጥያቄዎች በሙሉ መልስ ሰጡኝ። ብርጋዴር ጄኔራል ተፈራ ማሞና እንዲሁም አምስት ሰዎች ናቸው። ሰሞኑን የረሀብ አድማ አድርገዋል፣ ዛሬ ሶስተኛ ቀናቸው ሆኗል ብለው ቤተሰቦቻቸው ነው የነገሩ በእርግጥ ፍርድ ቤት ቀርበዋል፣ ግን ክስ አልተመሰረተባቸውም። ይሄንን በመቃወም ነው የረሀብ አድማ ያደረጉት ብለው ነው ያሉ እስካሁን ለምንድን ነው ፍርድ ቤት ያልቀረቡት ክስ ያልተመሰረተባቸው የሚባለው? ክስ ለመመስረት መጀመሪያ ምርመራ ማለቅ አለበት። አሁን ምርመራ የማጣሪያ ጊዜ እንጂ ማለት ደግሞ ክስ የሚመሰረተው ፖሊስ አይደለም። ክስ ፖሊስ ምርመራ ያጠራ ያጠራውን ምርመራ ላ ለሚመለከተው አቃቢ ግሪልካል ተዛማን አካባቢ ያንን አይቶ ያስከስሳል አያስከስስም የሚለው ከመረመረ በኋላ ነው ወደ ክስ መመስረት ወደ የቀጥለው የሕግ ደረጃ የሚሄደው እንጂ ፖሊስ ክስ መመስረት አይችልም። ፖሊስ ማጣራት ነው ስራው። እኔም ከትናንትና ወዲያ ነው የሰማሁኝ ከትናንትና ወዲያው እንደጀመሩ ወደአባት ማርቀዋል የሚነበር ስኝሰማ ከሚመለከታቸው ክሶች ጋር በመነጋገራ ሴሄጅ ባካል አግኝቼ ነገር acá que... ሲሆን ይህን ህጻና አጣርቼ ነው። እነዚህ ያሎች ተመልሰውላቸዋል። ዘመርት አቧሩ እየጠየቃቸው ነው፣ ጠበቃ እያነጋገሩ ነው። ሌሎችም ቅድም ያልከው መብቶች ተመልሰውላቸዋል። ምግብም እየበሉ ሳለ አረጋግቻለሁ። ስለዚህ እውነታው ይሄ ነው። ይህንን በተለይ በተለይ ሳያዩ ነገሩን በሚገባ ሳይመረምሩ እንደው ዝም ብሎ በስሚ ስሚ ብቻ የሚያሉ የሚያወሩ ወገኖቻችንም ሚዲያዎችም ይህን ነገር እያጣራችሁ የተጀመረው ጉዳይ በአግባቡ ያለ አግባብም ሰው እንዳይጎዳ ወንጀል የፈጸመም ደግሞ እንዳይደበቅ እገዛ ማድረግ ያስፈልጋል የሚል ኃላፊነት የተሞላበት ግንዛቤ እንዲኖረን ማሳሰብ አለው። ከኮሚሽነር አበረ በተጨማሪ በስድስተኛ ፖሊስ ጣቢያ ያገኘኋቸው አንዳንድ የፖሊስ አባላት ተጠርጣሪዎቹ ዛሬ ምግብ እንደጀመሩ ገልጸውልኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር በአማራ ክልል በባህር ዳር በእስር ላይ የሚገኙ ታሳሪዎችን የምግብ አድማ፣ የረሃብ አድማ አስመልክቶ አስቴር ምስጋና ያደረሰችንን ዘገባ ነበር አድማጮች የተከታተላችሁት። የሐዋሳው ዘገባ እየተጠናቀረ ነው፣ እንደ ደረሰ እናቀርባለን። አሁን ወደ ተከታዩ እንለፍ። የሲዳማን የክልልነት ጥያቄ በተመለከተ መንግሥትና የሚመለከታቸው ወገኖች ሁሉ ችግሩ በሰላማዊና ሕጋዊ መንገድ ብቻ እንዲፈታ በጋራ እንዲሰሩ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ጠየቀ። በቅርቡ በባህር ዳርና በአዲስ አበባ የተፈጸሙትን አሰቃቂ ግድያ ተከትሎ ፖሊስ ተጠርጣሪዎችን የሚይዝበት ሁኔታ በለውጡ የታየውን ተስፋ የሚያደበዝዝ ነው ብሏል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ልኳል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዛሬ ረፋዱ ላይ ባሰራጨው የጽሑፍ መግለጫ ሀገሪቱ ባለፈው አንድ ዓመት ከሶስት ወር ያህል በተጓዘችበት የለውጥ ሂደት የተገኙ መልካም ውጤቶችን፣ ያጋጠሙ ችግሮችንና በተለይም ስጋቴ ናቸው ያላቸውን የመብት ጥሰቶች ዘርዝሯል። መግለጫው በተለይ ከሰብአዊ መብቶች አያያዝ አንጻር ተጀምሮ የነበረው ተስፋ ሰጭ እርምጃ ከጊዜ ወደ ጊዜ ሲሸረሸር ቆይቶ ሁኔታው አሁን አሳሳቢ ደረጃ ላይ ደርሷል ሲል ይሰመጉ ስጋቱን ይገልጻል። መግለጫው የሲዳማ ክልል የመሆንን ጥያቄ በተመለከተም ሁሉም ወገኖች ችግሩን ለመፍታት ማድረግ ያለባቸውን ይጠቁሟል። በተለይም ካለፉት ጥቂት ሳምንታት ወዲህ የክልልነት ጥያቄውን ከሚያስተባብሩ አካላት ሲዳማን በክልልነት ለማወጅ በተናጠል ቀነ ገደብ ከተቆረጠበትና መንግሥትም ለዚህ ጠንካራ ምላሽ ከሰጠበት ጊዜ ጀምሮ የተፈጠረውን ሁኔታ በመመልከት ኢሰመጉ ለሁሉም ወገን ጥሪ አቅርቧል። የኢትዮጵያ ሰብአዊ መብቶች ጉባኤ ዳይሬክተር አቶ ቢንያም አባተ ይህም በሐዋሳ ከተማ እና በአቅራቢያ ከተሞች የሚኖሩ ዜጎችን በደህንነት ስጋት ላይ የጣለ ሲሆን የጸጥታ ስጋቱም ከፍ ወዳለ ደረጃ መድረሱን የሚያሳዩ ምልክቶች ተስተውለዋል። በዚህ አጋጣሚ መንግስት፣ የሀገር ሽማግሌዎች፣ እንዲሁም ጥያቄውን የሚያሰባብሩ አካላትና ምሁራን በፍጥነት የጋራ መፍትሄ በመፈለግ የደህንነት ስጋቱን እንዲያቃልሉ ወይም ዳግመኛ እንዲህ አይነቱ የደህንነት ስጋት እንዳይፈጠር እንዲሁም ጥያቄውን በሰላማዊና ሕጋዊ መንገድ ብቻ እንዲፈታ በጋራ እንዲሰሩ ኢሰመጉ አጥብቆ ይጠይቃል። ኢሰመጉ በሌላ በኩል ደግሞ ከሳምንታት በፊት በአዲስ አበባና በባህር ዳር ከተሞች የተፈጸሙትን ግድያዎች ተከትሎ መንግስት በመውሰድ ላይ የሚገኘውን እርምጃ መጠነ ሰፊ ነው ብሎታል። በተለይም በሁለቱ ከተሞች የሚካሄደውን የእስር እርምጃ ሀገራችን በለውጥ መንገድ ላይ ናት እየተባለ ድርጊቱ ከለውጡ በፊት የነበረውን የአፈናና የጭቆና ስርዓት የሚያስታውስ ነው ብሎታል። የእስራት ዘመቻው የተፎካካሪ ፖለቲካ ፓርቲ አመራሮችና አባላትን እንዲሁም በመንግስት ላይ ጠንካራ ጥያቄዎችን የሚያነሱ ግለሰቦችን ማካተቱ የለውጥ ሂደቱን ወደኋላ እንዳይጎትተው ያሰጋል። በተለይም የአማራ ብሔራዊ ንቅናቄ አብን የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እና የአዲስ አበባ ባልአደራ ምክር ቤት በመባል የሚታወቀው ስብስብ አባላትና ደጋፊዎች ናቸው በተባሉ ግለሰቦች ላይ በተለያዩ የሀገሪቱ ክፍሎች የተፈጸሙ እስራቶች ከፖለቲካ ተሳትፏቸውና ከሚያራምዱት አስተሳሰብ ጋር ተጣምሮ ሲታይ እያስከተለ ያለው ተጽዕኖ በፖለቲካ ፓርቲዎቹ እና በአዲስ አበባ ባላደራ ምክር ቤቱ ላይ ብቻ ሳይሆን አገራችን ኢትዮጵያ በጀመረችው አጠቃላይ የለውጥ ሂደት ላይ መሆኑ እጅጉን አሳሳቢ ያደርገዋል። ኢሰመጉ በዚህ መግለጫው የኢንተርኔት አገልግሎትን ከዳር እስከ ዳር የመዝጋት እርምጃን ተቃውሟል። ድርጊቱን የዜጎችን መረጃ የማግኘት መብት የሚገፋ እንደሆነም በመግለጽ በሕግ የሚገዛ የመንግሥት እርምጃ እንዲሆን ያሳስባል። አቶ ቢንያም አባተ መንግሥት የኢንተርኔት አገልግሎትን ሊዘጋ የሚችልበትን ሁኔታ የሚገዛ ግልጽ የሕግ ማዕቀፍ ሊኖር የሚገባ ሲሆን የሚወስደው እርምጃም ግልጽና ለመጠበቅ ከሚፈለገው የሕዝብ ጥቅም አንጻር ተመጣጣይ ሊሆን ይገባል። ከዚህ አንጻር ከአስረኛና አስራሁለተኛ ክፍል ሀገር አቀፍ ፈተና ጋር ተያይዞ የተወሰደውን እርምጃ በተመለከተ ድርጅታችን አስፈላጊ ነበር ብሎ የማያምን ሲሆን በአዲስ አበባና በባህር ዳር ከተሞች የተፈጸመውን አሰቃቂ ግድያ ተከትሎ የተወሰደውን እርምጃ በተመለከተ ሁሉንም አይነት የኢንተርኔት አገልግሎት የተመለከተ እና በአገሪቷ ከጫፍ እስከ ጫፍ የተወሰደ እርምጃ የነበረ በመሆኑ ድርጅታችን እርምጃው ተመጣጣኝ አልነበረም ብሎ ያምናል። በመሆኑም መንግስት ከዚህ አይነቱ በጅምላ የኢንተርኔት አገልግሎት የመዝጋት እርምጃው እንዲቆጠብ እና ከዚህ አንጻርም የመንግስትን ባህሪ የሚገዛ የህግ ማዕቀፍ እንዲወጣ ኢሰመጉ አበክሮ ይጠይቃል። በሁለቱ የኢህአዴግ መስራች ድርጅቶች መካከል ማለትም በህወሓትና በአዴፓ መካከል የሚታየው መካረር ሁለቱን እህትማማች ህዝቦች ወደ ግጭት ሊያመራ እንደሚችል ስጋቱን የገለጸው ኢሰመጉ ድርጅቶቹ ልዩነቶቻቸውን በሰላማዊ መንገድ እንዲፈቱ ጥሪ አቅርበዋል። መንግሥትም ይህን እንዲያመቻች አሳስበዋል። ለዚህ ሁሉ ችግር መንስኤዎቹ የተለያዩ ሊሆኑ ቢችሉም የሕግን የበላይነት የማስከበሩ ሥራ በተገቢው መንገድ ቢከናወን ኖሮ የሀገሪቱ ሰላም በተሻለ ደረጃ ይገኝ እንደነበረ ይሰመጉ የሚያምን ይመስላል። በአጠቃላይ መንግሥት የሕግ የበላይነትን ለማስፈን የነበረው ቁርጠኝነት በአፈጻጸም ብቃት ባለመደገፉ ባለፉት በርካታ ወራት በሀገሪቱ የተለያዩ አካባቢዎች ሲፈጸሙ የቆዩት የሀገርን ሰላም የሚያደፈርሱ እና አንድነትን የሚሸርሽሩ ሕገ ወጥ ድርጊቶች ከጊዜ ወደ ጊዜ እንዲስፋፉ መንገድ መክፈቱ ታይቷል። ሰኔ 15 ቀን 2011 ዓ ም የተከሰተው አሳዛኝ ድርጊትም ሆነ የበርካታ ዜጎችን ህይወት የቀጠፉ ግጭቶችና ጥቃቶች እያደጉ በመጡ ትንንሽ በሚመስሉና በወቅቱም በህግ አግባብ እርምጃ ሊወሰድባቸው የሚገባቸው ችግሮች ሳይታረሙ በመቆየታቸው ምክንያት የተከሰቱ መሆኑን ይሰመጉ ያምናል። ባለፈው አንድ ዓመት የተገኙ የለውጡ መልካም ፍሬዎችና ያጋጠሙ ፈተናዎችን በማስታወስም ይሰመጉ አጠቃላይ ጥሪ አቅርበዋል አሁን ሀገራችን ኢትዮጵያ ከመቼውም ጊዜ በላይ በከፍተኛ የሰላም እጦት ስጋት ውስጥ እንደምትገኝ ይታወቃል። ከዚህ ስጋት ለመላቀቅ መንግስት ከመቼውም ጊዜ በበለጠ እርጋታ እና የኃላፊነት ስሜት ህዝብንና የሚመለከታቸውን አካላት ሁሉ ያሳተፈ መፍትሄ እንዲያፈላልግ ይሰመጉ ይጠይቃል። በተለይም ሰላምን ያመጣሉ በሚል የተቋቋሙት የሰላምና እርቅ እንዲሁም የማንነትና የድንበር ኮሚሽኖች በፍጥነት ወደ ስራ እንዲገቡ ይሰመጉ ይጠይቃል። ተፎካካሪ የፖለቲካ ፓርቲዎችም ሆኑ የሀገሪቱ ጉዳይ ያገባናል የሚሉ ተቆርቋሪዎች ሁሉ ለሀገር ሰላምን የየበኩላቸውን አዎንታዊ ሚና እንዲጫወቱ ኢሰመጉ ጥሪውን ያቀርባል። በዚህ አጋጣሚ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የተጀመረው ለውጥ አቅጣጫውን እንዳይስት የሚጠበቅበትን ሁሉ ለመወጣት ዝግጁ መሆኑን በድጋሚ ያረጋግጣል። በዚህ ጋዜጣዊ ጉባኤ ላይ የኢትዮጵያ ሰብአዊ መብቶች ጉባኤ በተሻረው የማኅበራትና በጎ አድራጎት ድርጅት አዋጅ ተነጥቆ የነበረውን ስሙን ማለትም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉን ከጥቂት ቀናት በፊት መልሶ መቀዳጀቱን ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22ና በ25 እንዲሁም በ31 ሜትር ባንዶች በአዲስ አበባው የአህዱ ራዲዮ ኤፍኤም 943 ላይ እንገኛለን። አሁን ተከታዩ ደግሞ ወዲህ ወደ ዋሽንግተን ዲሲ ይመልሰናል። ዛሬ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ደጃፍ የኢትዮጵያ መንግስት የሚያወግዙና የሚደግፉ ተገኝተው ድምጻቸውን አሰምተዋል ዘጋቢያችን ሀብታሙ ስዩም በዚያው ተገኝቶ የሁለቱን ወገኖች ሰልፎች ተከታትሎ ተከታዩን አጠናቅረዋል የህሊና እስረኞች ይፈቱ ይፈቱ የፖለቲካ እስረኞች ይፈቱ ዛሬ በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ፊት ለፊት የኢትዮጵያ መንግስትን የሚያወግዙና የሚደግፉ ተገኝተው ድምፃቸውን በየፊናቸው አሰምተዋል። የዶክተር አብይ አስተዳደር ሀገሪቱን እየመራበት ያለውን መንገድ ተችተው ንግግር ካደረጉት መካከል ራሱን የአዲስ አበባ ባላደራ ምክር ቤት እያለ የሚጠራው ስብስብ ምክትል ሰብሳቢ ሆነው በቅርቡ የተሾሙት ጋዜጠኛ ኤርሚያስ ለገሰ ይገኛሉ። በአሁን ሰዓት በተለይም ከቅርብ ጊዜ ወዲህ በአገራችን ውስጥ እየሆነ ያለውን ስንመለከት በተለይም የህሊና እስረኞች መበራከት የመረጃ መታፈን፣ የጋዜጠኞችና የነጻ ፕሬስ ላይ የሚደርሰው ማስፈራሪያ፣ በአዲስ አበባ ባላደራ ምክር ቤት ባልደራስና የተለያዩ የፖለቲካ ድርጅቶች ላይ እየደረሰ ያለው ወከባና ኢፍትሐዊ እርምጃ እየተበራከተ መሄድ የወደፊቱን ተስፋ የሚያጨልም ሆኗል። ከኢትዮጵያ ኤምባሲ ፊት ለፊት ኢንተርናሽናል ድራይቭ ተብሎ ከሚጠራው መንገድ ወዲህና ወዲያ ሆነው ድጋፋቸውና ተቃውሟቸውን የሚገልጹ ተሳታፊዎችን ለማነጋገር ሞክሬ ነበር። በመጀመሪያ መንግስት በአሁኑ ሰዓት እየወሰደ ያለውን እርምጃ ተቃውሞ ከወጡ ወጣቶች መካከል እንጀምር። ስሜ ወንዶ ሰንባላለው። የመጣሁት ከቨርጂኒያ ነው። እዚህ የመጣሁበት ዋና ምክንያት በኢትዮጵያ ውስጥ እየተደረገ ያለው እንቅስቃሴ ትላንትና ስንቃወሙ ወደ ነበረው። ወደ ዲክታተርሺፕነት እየተቀየረስ በመሆኑ ነው። አንደኛ ሁለተኛ፣ በኢትዮጵያ ውስጥ አለ የተባለውን ለውጥ እዚህ አካባቢ ያለው ኢትዮጵያ ኢትዮጵያ ውጭም የነበረው ኢትዮጵያ ብሔርተኛ ደግፎት የወጣበት ሁኔታ ነበር የነበረው ያ ኃይል ግን አሁን ወደ ኋላ ተገፍቶ ተጽእኖ ል የሚያደርሱ የሚችሉ በብሔር የተደራጁ ድርጅቶች ኢትዮጵያ ውስጥ እጅ መጠምዘዝ እየቻሉ ነው የኢትዮጵያ መንግስት። ጤና ይስጥልኝ። ስሜ ሄኖክ እባላለሁ። ድሮ በፊት የኢህአዴግን ስንቃወም ወያኔ ሲቃወም ህዝቡ የተቃወመው የህጉ የቲፒኤልኤፍ ስርአትን የተቃወመ። አሁን ብዙ ሰው የሚቃወመው የአብይን ስርአትና የሚያደርጉትን ፖሊሲያቸውን ነው እንጂ የሚቃወመው አብይን ማንም በዘሩ የሚቃወመው የለም። ይህንን የዘር ጫወታ ሀያ ሰባት ዓመት ተጫውተን ምን ያህል ኢትዮጵያን እንደጎዳት ሁላችንም ኢትዮጵያውያኖች እናውቃለን። ይሄ የዘር ነገር መቆም አለበት። አሁን በስልጣን ላይ ያለው አስተዳደር ሀገሪቱንም በጠቅላይ ሚኒስትርነት የሚያስተዳድሩት ዶክተር አብይ እንቅስቃሴዎችን ደግፈው የአጸፋ ሰልፍ ከወጡት መካከል በተመሳሳይ ሁለቱን ለማናገር ሞክሬአለሁ። እኔ ስሜ ብርሃኔ ቤካ ገለቶባላለው የዋሽንግተን ዲሲና አካባቢ ነዋሪ ነኝ። ዶክተር አብይ የሚሰራውን ስራ ከሚደግፉትና ከእሱ ጋር ከሚቆሙ ሰዎች አንዱ ሆኜ ነው እዚህ የተገኘሁት ማለት ነው። በዚህ ሰዓት የህግ የበላይነት እንዲዘፍን በአብረን ቆመን የግርሻችንን መወጣት ሲገባን ለምን የህግ የበላይነት በተለይ በተለይ በአይናችን እያየ አስተዳዳሪዎቹ በተገደሉበት እነ አምባቸው በተገደሉበት ጄነራል ሰዓረ በተገደሉበት ባየ ነው በቀበር ነው የህግ የበላይነት ለምን ይከበራል ብሎ ሰላማዊ ሰልፍ መውጣት የጭንቅላት በሽታ እንዳላቸው ነን የምቆጥረው። አትሌት ፈይሳ ቱሴ ይባላለሁ። የምኖረው ዋሽንግተን ነኝ። በድሮ ጊዜ እኛ ወደ ሀገራችን መመለስ ትትን ነው የሱ ሀገር የምንኖረው በአሁኑ ሰዓት ማንኛውም ኢትዮጵያዊ ዜጋ የኢትዮጵያዊ ትውልድ የሆነ ወደ አገሩ መጥቶ መኖር ይችላል፣ አገሩ ላይም የፈለገው ነገር መስራት ይችላል ተብሎ ወደ አገር እየገባ ነው። ከዚህ በላይ ነጻነት ምን አይነት ነጻነት ነው የሚፈለገው? ዶክተር አብይ ወደ ስልጣን ከመጡ ወዲህ በተቃውሞ ደረጃ በአሜሪካ የኢትዮጵያ ኤምባሲ ፊት ለፊት ሰልፍ ሲደረግ ይሄ የመጀመሪያው ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን ለዘገባው እናመሰግናለን። አድማጮች የዕለቱ አቢይ ርዕስ ቀደም ብለን በመግቢያችን ያስተዋወቅ ነው። ዛሬ በአዋሳ ከተማ በተፈጠረ የጸጥታ ችግር ቁጥራቸው በውል ያልታወቁ ሰዎች መገደላቸውን የከተማ ነዋሪዎች መግለጻቸውን የአሜሪካ ድምፅ ያነጋገራቸው በከተማዋ የሚገኙ ሁለት የመንግስት ሆስፒታሎች ደግሞ አንድ ወጣት መሞቱን የተናገሩበት ቆየት ብሎ እንደደረሰን እናቀርባለን። አሁን የሰዓቱን የዓለም ዜና ባጫጭሩ ካዳነች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኤርትራ የሁለት ቀናት የሥራ ጉብኝት ለማድረግ በዛሬው ዕለት አስመራ ገብተዋል። የኢትዮጵያ የገንዘብ ሚኒስትር አህመድ ሼዴ እና የኢትዮጵያ የአየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም አብረዋቸው ተጉዘዋል። በሶማሌ ክልል ርዕሰ መስተዳድር የሚመራ ከአንድ መቶ በላይ የሚሆኑ ልኡካን ቡድን ከአማራ ህዝብ ጋር የህዝብ ለህዝብ ግንኙነት ለማድረግ ነገ ባህር ዳር ከተማ ይገባሉ ሲሉ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽፈት ቤት አቶ ጽፈት ቤት ኃላፊ አቶ አሰማህኝ አስረስ ማምሻውን በሰጡት ጋዜጣዊ መግለጫ ተናግረዋል። የዩናይትድ ስቴትስ ተወካዮች ምክር ቤት አባል ኢልሃም ዑመር ትናንት በትዊተር ባስተላለፉት መልእክት ሒጃብ ለብሰው በተወካዮች ምክር ቤት የአፈ ጉባኤ ወንበር ላይ ተቀምጠው የሚያሳይ የራሳቸውን ምስል አውጥተዋል። የሰዓቱን የአጫጭር ዜናዎች ነበር አድማጮች የከታተላችሁት። አሁን የፕሮግራም ማሳሰቢያ። ለጥያቄው መልስ ቋንቋና የጎሳ ማንነትን መሠረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ስርዓት ወደ እርስ በእርስ ግጭት ያመራል፣ አገሪቱ እንድትበተንም ያደርጋል ሲሉ ስጋታቸውን የሚገልጹ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሠረት ማድረጉን ይደግፋሉ። ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሠረት አድርገው ያልተካለሉ ብሔሮች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ ናቸው። ለመሆኑ የአገሪቱን አንድነት አስጠብቆ የህዝቧን መብቶች የሚያስከብር ፌዴራል ስርዓት እንዴት ይደረሳል? ለጥያቄዎቻችሁ መልስ የሚሰጡን ሁለት ምሁራን ጋብዘናል። ዶክተር አስናቁ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ሳይንስና የዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦበርሊን ኦሃዮ ኮሌጅ የአፍሪቃ ታሪክ መምህር ናቸው። ጥያቄዎቻችሁን እስከ ነገ ድረስ ነገ አርብ ጠዋት ድረስ እንድት ልኩልን እንጋብዛለን። ጥያቄዎቻችሁን ለመላሾች በቀጥታ ለማቅረብ የምትፈልጉ የስልክ ቁጥራቸኋችሁን ብትልኩልን ፕሮግራሙ ሲቀረጽ ደውለን እናገኛቸዋለን። በድምፅ ለማኖር የምትፈልጉ በስልክ ቁጥር 2022059942 ደውላችሁ የውስጥ መስመር 14 ላይ ጥያቄዎቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይልም እንዲሁ። የምዕራብ ሸዋ ዞን ሜታ ወልቅጤ ወረዳ አንዳንድ ነዋሪዎች የመንግስት ወታደሮች እስርና እንግልት አደረሱብን ሲሉ አምርረዋል። በወረዳው የኦሮሞ ነጻነት ተዋጊዎችን ትደግፋላችሁ የተባሉ ከ አንድ መቶ በላይ ሰዎች ታስረዋል ብለዋል። የወረዳው አስተዳዳሪ የህብረተሰቡን ሰላም ያወከው የመንግስት ሰላም አስከባሪ አይደለም ሲሉ አስተባብለዋል። ጸሐይ ዳምጠው ተጨማሪ አላት። የምዕራብ ሸዋ ዞን ሜታ ወልቅጤ ወረዳ ነዋሪዎች እንደ ገለጹት የመንግስት መከላከያ ሰራዊትና የኦሮሚያ አድማ በታኝ ህብረተሰቡን የኦነግ ታጣቂዎችን በጫካ እየቀለባችሁ ነው እያሉ በመደብደብና በማሰቃየት ላይ ይገኛሉ፣ ስሉ አመልክቷል። ስሙ እንዳይጠቀስ የጠየቀው የሜታ ወልቂጤ ሚናሪ ከተማ ነዋሪ ለአሜሪካ ድምጽ ራዲዮ እንዳለው አርሶ አደሩ የመኸር ወቅት እርሻውን እንዳያርስ እየከለከሉ ነው ብለዋል። ማንና ለምን እንደከለከላቸውም አብራርቷል። በሜታ ወልቂጤ ወረዳ ነዋሪዎች ላይ ብዙ እንግልት እየደረሰ ነው። የኦነግ ታጣቂዎችን ትቀልባላችሁ፣ ታግዛላችሁ ተብሎ በጣም እየተቸገሩ ናቸው። ተይዘው የጠፉ ሰዎችም አሉ። እስካሁን የት እንዳሉ የማይታወቅ ተደብድበው የተጎዱም አሉ። ከስድሳ በላይ ሰው በየእስር ቤት እየተሰቃየ ነው። አርሶ አደሮችን እየሰበሰቡ አታርሱም ለማን ነው የምታርሱት እያሉ በየቀኑ ከአዝመራ እያስተጓጎሉ ነው። ሴቶች ከህጻናት ልጆች ጋር በእስር ቤት እየተሰቃዩ ነው ያለው ደግሞ ስሙን እንዳይጠቀስ የጠየቀው ግለሰብ ባለቤቶቻቸው ከሸሹበት ተመልሶ ለመንግስት እጅ እስኪሰጡ ድረስ ተብሎ ታስሯል በማለት ገልጸዋል። ሴቶችና ህጻናት ታስረዋል። አባቶቻቸው ካሉበት መጥተው እጅ እስኪሰጡ ድረስ አይፈቱም ብለው ህጻናቱን እያንገላቱ ናቸው። ወረዳው ውስጥ ወጥቶ መግባት በጣም አስጊ ሆኗል። በሁለት ወር ውስጥ አንድ መቶ አስራ አምስት ሰዎች የኦነግ ታጣቂዎችን ትቀልባላችሁ ተብሎ ታስሯልም ተብሏል። በምዕራብ ሸዋ ዞን ሜታ ወልቅጤ ወረዳ ከነዋሪዎች የተነሳው የሰላም እጦት ቅሬታ ላይ ለአሜሪካ ድምጽ ራዲዮ ቃላቸውን የሰጡት የወረዳው አስተዳዳሪ አቶ ተሾሜ ጌታቸው በወረዳው የሰላም ችግር አለ፣ ነገር ግን ሰላሙን ያወከው የመንግስት ሰላም አስከባሪ አይደለም ብሏል። ሰዎቹን ለምን እንደታሰሩ አስረድቷል። ረኩብ በወረዳው የሰላም ችግር መኖሩ ይታወቃል። ነገር ግን ሰላም እንዳይኖር እያደረገ ያለው የታጠቀ ኃይል ነው። የመንግሥት መከላከያም ሆነ አድማ በታኝ ኃይል በወረዳውና አካባቢው ላይ ሰላም እንዲሰፍን እየሰራ ነው። የታሰሩት ሰዎችም በተለያዩ ወንጀሎች የተጠረጠሩ ናቸው። የተያዙ ሰዎች ጉዳይ በህግ የሚታይ መሆኑንም ጭምር ገልጿል። ለአሜሪካ ድምፅ ራዲዮ ፀሐይ ዳምጦኔ ከአዲስ አበባ ሰኔ 22 ቀን በኬንያ ፖሊስ ተይዘው የኬንያ ፍርድ ቤት ባለፈው ሐሙስ ወደ ሀገር እንዲመለሱ የወሰነባቸው ኢትዮጵያውያን ፍልሰተኞች እስካሁን ወደ ሀገር አለመመለሳቸው ታውቋል። ኢትዮጵያውያኑ የተያዙት ናይሮቢ ካዮሌ በሚባል ቦታ ሲሆን አዘዋውሯቸው ለወራት ለወራት ቤት ውስጥ አቆይተዋቸው እንደነበረ ለኬንያ ፍርድ ቤት ገልጸዋል። ገልሞ ዳዊት ተጨማሪውን ከናይሮቢ አድርሶናል። በኬንያ ደህንነት ቢሮ ሰራተኞች ተይዘው ሐሙስ ሐምሌ 4 2011 ዓ.ም ወደ ኢትዮጵያ እንዲመለሱ የተበየነባቸው 58 ኢትዮጵያውያን ፍልሰተኞች እስካሁን በኬንያ ፖሊስ ቁጥጥር ናቸው። ኢትዮጵያውያኑ የተያያዙት ናይሮቢ ካዮሌ በመባል ቦታ ሲሆን ባለፈው ሐሙስ ፍርድ ቤት ቀርበው ብይን ብሰጣቸውም እስካሁን ወደ ኢትዮጵያ አለመመለሳቸው ታውቀዋል። አሁንም ካዮሌ ፖሊስ ጣቢያ እንደሚገኙ የጣቢያው ኃላፊ ኦፊሰር ኮዝጌ ለአሜሪካ ድምፅ አረጋግጠዋል። They were arrested by um, officers from DCI. They were brought to court. የደህንነት ባለስልጣናት ይዟቸው ወደ ፖሊስ ጣቢያ ሲያመጧቸው በፖሊስ ጣቢያው አስተናግደዋቸዋል ወደ ፍርድ ቤትም ተወስደው ወደ ሀገር ለመመለስ በመጠባበቅ ላይ ይገኛሉ። ኢትዮጵያውያኖቹ የቀረቡት ናይሮቢ መከራ ፍርድ ቤት ነበር። ችሎት በቀረቡበት ወቅት በአስተርጓሚነት ያገለገላቸው ጃብር ሼክ እስማኤል ስለ ፍልሰተኞቹ ገልጾልናል። እነኚህ ሰዎች በተለያዩ ጊዜ ነው ወደ ኬንያ የመጡት። ብዙዎቻቸው ሶስት ወር ቤት ውስጥ የቆዩ ናቸው። አንድ ሰው ስድስት ወር ቤት ውስጥ የቆየ አለ። ይሄ ስድስት ወር የቆየው ሰውዬ እዚህ ከደረሰ በኋላ ወደ ሰባ ሺህ የኢትዮጵያን ብር ተጠይቋል። ሰባ ሺህ የለኝም ሲል ወደ ሀገር የመልሱኝ ምናምን ብሎ ደላሎቹን ሲጠይቅ ደላሎቹ እስካሁን የበላ ራሱ ወደ ሰላሳ ስድስት ሺህ ይሆናል ይሄንን ሰጥተህ ነው ወደ ሀገር እንኳን የምትመለስ ተብሎ እያለ ነው በደህንነቱ ዲፓርትመንት የደረሰላቸው ማለት ነው። ጀብራ አክሎም ሕገወጥ አዘዋዋሪዎቹ ናይሮቢ ካየሌ አካባቢ አዲስ እየተሰራ ባለ ህንፃ ውስጥ ፍልሰተኞቹን አቆይቷቸው እንደነበር ገልጸዋል። ይሄ ቤት አዲስ እየተገነባ ነው፣ ላዩ አልተሰራም። እንደንትን ነው እንዳዳራሽ ነገር ነው። መጀመሪያ ላይ ወደ ሰባ ስምንት ሰዎች ነበሩ። ሌሎቹ ከዛ አውጥቶ ወደ ሳውዝ አፍሪካ የላኩም ነው ያሉት። እንደሱ እንደሚናገሩ ከሆነ ማለት ነው ሀምሳ ስምንቱ ከዛ ቤት ነው የተያዙት ማለት ነው። በውጭ ይዘጋችን በሩ እነሱ የሚያውቁት ነገር የለም። አንዳንዴ ሙካት የሚባል ይሄ የኬንያውን እንትን ያመጣሉ ሶዳ ምናምን፣ አሁን ዳቦ ይህንንም። አንዳንዴ ደግሞ ገንዘብ ያላቸው ሰዎች እንዲገዙ ነው የሚገደዱ። ብዙዎቻቸው በምግብ ነው የተጎዱት። ከእነሱ ውስጥ አስራ አንድ ልጆች ነበሩ ወደ ገጠር የተወሰዱት እነኛ አስራ አንዶቹ እንደሚሉት ከሆነ እዛ ውስጥ ረብሻቸዋል በመባል ወደ ገጠር ተወሰዱ። ወደ ገጠር ሲወሰዱ ይሄ የተወሰዱበት ቦታ የዶሮ እርባታ ነው። የዶሮ እርባታ ቤት ውስጥ ነው የታጎሩት ለሶስት ቀን ካለምንም ምግብ ካለምንም ውሃ ቆይቶ ነው ከዛ ወጥቶ የሆነ ማሳ ውስጥ ገብቶ ጎመን ምናምን ሲበሉ ነው የተያዙት። እነሱም ደግሞ ከነዚህ ከሀምሳ ስምንቱ ሰዎች አሁን ከእነዚሁ ናቸው፣ አንድ ቡድን ናቸው። ከ58ቱ ፍልሰተኞች ስድስቱ በምግብ እጦት ተጎድተው በመታመማቸው ፍርድ ቤት እንዲታከሙ ማዘዙን ጃብር አስረድተዋል። ኢትዮጵያውያኖቹን በህገወጥ ወደ ኬንያ ያስመጧቸው አዘዋዋሪዎችም በቁጥጥር እንዳልዋሉም አክለው ተናግረዋል። በኬንያ በህገ ወጥ የሰዎች ዝውውር ተከሰው ጉዳያቸው ፍርድ ቤት ያለ ተጠርጣሪዎች ምናልባት በዚህ ድርጊት ተሳትፎ እንደሆነ ለማጣራት ኢትዮጵያውያኑ እንዲመሰክሩ ፖሊስ ያቀረበውን ጥያቄ ፍርድ ቤት ተቀብለዋል። በአሁኑ ሰዓት ኢትዮጵያውያኑ ታስረውበት ያለው ፖሊስ ጣቢያ አዛዥ ኦፊሰር ኮዝጌ ፍልሰተኞቹ ነገ አርብ ወደ ኢትዮጵያ ይመለሳሉ ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን ለዘገባው እናመሰግናለን። አድማጮች፣ ቀደም ብለን ያስተዋወቅ ነው ከአዋሳ የተጠናቀረው ዘገባ ደርሶናል። ወደዚያ ነው የምናልፈው። ዛሬ በአዋሳ ከተማ በተፈጠረ የጸጥታ ችግር ቁጥራቸው በውል ያልታወቁ ሰዎች መገደላቸውን የከተማዋ ነዋሪዎች ተናገሩ። የአሜሪካ ድምፅ ያነጋገራቸው በከተማዋ የሚገኙ ሁለት የመንግስት ሆስፒታሎች አንድ ወጣት መገደሉን፣ አስራ ሁለት ሰዎች ከባድና ቀላል ጉዳት እንደደረሰባቸው አረጋግጠዋል። በአዋሳ የተፈጠረው የጸጥታ ችግር በሌሎችም በዞኑ የሚገኙ ከተሞች ተስተውለዋል ይለናል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ የጸጥታ ኃይሎች አድማ የመበተንና አስለቃሽ ጢስ በመርጨትም የማረጋጋት ሲሰሩ የማረጋጋት ስራ ሲሰሩ እንደነበር ጠቅሶ ተከታዩን አድርሶናል። ከሲዳማ የክልነት ጥያቄ ጋር በተያዘ በወጣቶችና በጸጥታ ኃይል መካከል ዛሬ በአዋሳ ከተማ በተፈጠረ ግጭት ቁጥራቸው በውል ያልታወቁ ሰዎች መገደላቸው ነው የከተማ ነዋሪዎች የተናገሩት። በአዲሱ ገበያ፣ በሞኖፖል፣ በአቶቴ፣ በመናኸሪያና በአንዳንድ ሌሎች የከተማ አካባቢዎች በነበሩ ችግር ከሶስት በላይ ሰዎች መሞታቸውን ነው ስማቸው እንዲገለጽ ያልፈለጉ የዓይን እማኞች ተናገሩት። ወጣቶቹ መንገድ እየዘጉ የመከላከያ ወይም ፌዴራል ፖሊሶቹ ጭምር ያው ግጭት አለ ቂት በመወርወር ተኩስ ድምጽ አለ አልፎ አልፎ ለዚያ ነገር ነው ያለው። አሁን እንዲ ከቤት መውጣት አይቻልም። አሁን ሌላም አካባቢ ሄ ወደ ሲሲሊያ የሚባለው መካ ወደ አዲሱ ገበያ አካባቢ

መንገድ ዘግተው ነበር። ጠዋት በድንጋይ መጥተው መንገድ ምደረው ማለት ወጣቶቹ ናቸው መጥተው መንገድ የዘጉት በድንጋይ እንዳለ ከምረው ዘካ ነበር። ከዛ ፌደራል መጥተው አባር ናቸው። ከዛ ሁለት ያዱ ደግሞ ፌደራል ንጅ ካለፉ በኋላ ደግሞ እንደገና ተመልሰው መጥተው ዘጉ። እንግዲህ መንገድ ላይ ድንጋይ እንደተከመረ ላለ ወታደሪ አልመጣም ብኝሱ ሄዱ። አሁን ሰላም ነው፣ እኛጋ ምንም የለም። ድንጋይ መንገድ ብቻ ድንጋይ መሙላት ነው ያለው እንጂ ወደ ኮቺ አካባቢ አላሙራ ነው ይባለ እሱ መንገድ አሁን ዜግ ነው። ወደ ላይ ነው የኮብልስቶን ሙሉ ዜግ ነው። በድንገት ይዘቅጣል። ቪኦኤ በከተማው ከሚገኙ ሁለት የመንግስት ሆስፒታሎች ስራ አስካቢዎች በማነጋገር እንዳረጋገጠ ከአስራ ሁለት በላይ ሰዎች ከባድና ቀላል ብላ ደርሶባቸዋል። ያኔ ማኞች የሟቾችን ቁጥር ሶስት ቢያደርሱም ከሆስፒታል የተገኘው መረጃ እንደሚያሳየው በጤት የተመታውና ከአዳር ሆስፒታል ወደ ሪፈራል ሆስፒታል ለተሻለ ሕክምና የተላከው አንድ ወጣት ህይወቱ አልፏል የተባለው አቶ ዝናው ሰርሚሶ የሪፈራል ሆስፒታል ዋና ስራ አስኪያጅ አንድ ታዳሪ ሪፈር የተደረገ አንድ ወጣት ልጅ ጭንቅላ ክለቶ ጠባው ና እሱ ከጥቂት ደቂቃ በሽት አርፏል። ታዳሪ ሆስፒታል ስራ አስኪያጅ አቶ ሙንታሽ ብርሃኑ በበኩላቸው ተጎድተው ለመጡ ስምንት ተጎጂዎች የህክምና እርዳታ እየተሰጣቸው መሆኑን ተናግረዋል።

በሞሮቾ በለኩና ሌሎች ከተሞችም ተስተውሏል። የመንግስት መስሪያ ቤቶችንም የማቃጠል ወንጀል ሲፈጸም መዋሉን ነው አስተያየት ልዩ የሰጡ አንዳንድ ሰዎች ተናገሩት። ምናምን ጤና ጣቢያ፣ ፍርድ ቤቶች ያ አካል አልነበረም። የመንግስት መስሪያ ቤቶች ናቸው ማለት ነው። ሆኖ የተፈጠረውን ችግር በተመለከተ የመንግስት አካላት መግለጫ እንዲሰጡን ወደ ሲዳማ ዞንና የሐዋሳ ከተማ መስተዳደር የስራ ኃላፊዎች ስልክ ብንደውላቸው ባለመመለሳቸው ልናገኛቸው አልቻልንም። የጸጥታ ችግር የተፈጠረው የክልልነት ጥያቄ በቂ ምላሽ አልተሰጠም በሚል ና ከዚህ ጋር በተያያዘ ሲዳማ ክልነቱን በራሱ ጊዜ ለማወጅ የሚያደርገው እንቅስቃሴ ና ዛሬ በሽማግሌዎች የክልሉን ምስረታ በተመለከተ በጉዱማሌ ሶንጎ ለማድረግ የነበረው ምረቃ ስነ ስርዓት መከልከሉን ተከትሎ መሆኑን ነው። ከጥያቄው አራማጆቹ ውስጥ አንዱ የሆነውና የጄቶ አስተባባሪ እንዲሁም ሲዳማ ሚዲያ ኔትወርክ ምክትል ስራ አስኪያጅ ወጣት ታሪኩን ለማተናገረው ጉዱማሌ ዛሬ ሚቲንግ የነበራቸው ሰዎች ወደ ጉዱማ ሄደው ነበረ። ጉዱማ ላ ሄዱትን ሰዎች እንዳይገቡ በመከልከል ግጭቱ የተፈጠረው ያንን፣ እንገባለን አትገቡም የሚል ነገር። እንዴት ጉዱማ ላይ እንከለከላለን? ጉዱማ ማለት ማንም የማይከለከልበት ቦታ ነው። ያንን በማድረጋቸው ስ ከፍተኛ ስሜት ውስጥ ገብቷል። ከዛ በኋላ ነው ግጭቱ በመከላከያና ወይ በሰራዊትና በህዝብ ማክ የተፈጠረው። እንደዛ ነገር ሆን ያሉ በየቦታው የመንገድ የመዝጋት አዘ ሰሞኖች አሉ ወጣቶች ጋር እሱ ደግሞ የማስከፈት ነገር እንዳለ ነው ያየሁትም የተነገረኝና ማስከፈት ብቻ ሳይሆን ኃይል እርምጃ እየወሰዱ ነው ያሉትና ወጣቶቹ ቶክስ ምናምን እየተፈጸመ ስለሆነ ወደዛ አካባቢ እንዳይመጡባቸው በሚል እየተከላከሉ ይመስለኛል። እና ብቻ በጣም ወደ ግጭት ፈጥሮ ፕሬዠር ግሩፑን ከጥቅሞች በማውጣት ጥያቄውን ለመቀልበስ ከፍተኛ ሴራ ረምስ እየተሰራ ነው። ለነ ምናስ ጉድማ ዛሬ ከገቡ በኋላ ጉድማ ላይ ሊደረግ የነበረው ነገር ምን ነበረ? ጉድማ ላይ ሊደረግ የነበረው ነገር በዋናነት በእኛ በኩል ያለውን ጨርስናል። መንግስት የራሱን ይጨርስ። የትኛውም መንገድ ተጠቅሞ የራሱ ነገር የጨረሰኛ ግን ከዚህ በኋላ ሲዳማ ክልል ሆኗል። ያው ደደለም ውሳኔ በመሰሉ ሲዳማ እንዲወጣ ከዚህ በኋላ እኛ ሲዳማ እንደ ክልል መደራጀት እንጀምራለን። በዛ ደግሞ አስፈላጊው የሴሽን ስራ ይጀምርልን የሚል መልእክት ለማስተላለፍ ነበረ የተፈለገው። ያ እንዳይሆን ተደርጓል። እዚያ አሁን ግርማ ይገኛሉ ተብሎ የተጠበቁ አካላት ስለ ከወጣቶች ጭምር ሸማግሎች እና ሌሎችም የመንግስት አካላት ይገኛሉ ተብሎ የመንግስት አመራሮችም ጭምር ይገኛሉ ተብሎ ተጠሮ ነበር። ትላንትና ማት ተብሎ ነበር ትላንትና ለዛሬ ተቀጠሩ። ዛሬ ደግሞ ሲጠበቅ ሳይመቱ ዛ ትናንት የክልሉ ቤተ መስተዳድር አቶ ሚሊዮን ማቶስ ለክልሉ ቴሌቪዥን ጣቢያ በሰጡት መግለጫ ዛሬ የጸጥታ ችግር አይፈጠር ማለታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘርጊዮስ ሐዋሳ። ዮናታን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ አፋር ያሸጋግረናል። የአፋር ብሔራዊ ክልል ያካሄደውን የፖለቲካ ተአድሶ የብዙሀንን ጥቅም ያላገናዘበና በህዝቦች መካከል አለመግባባት እንዲፈጠር የሚያደርግ ነው ሲሉ ተፎካካሪ የፖለቲካ ፓርቲዎችና አስተያየት የሰጡ የአሳኢታ ከተማ ነዋሪዎች ገልጠዋል። በተሰጡት አስተያየቶችና ቅሬታዎች ዙሪያ የክልሉን በበላይነት የሚያስተዳድረውን የአፋር ብሔራዊ ዲሞክራሲያዊ ፓርቲን አስተያየት ለማካተት ከሳምንት ላላነሰ ጊዜ ጥረት ቢያደርግም ምላሽ ማግኘት ያለመቻሉን ጠቅሶ ዘጋቢያችን መስፍን አድራጌ ተከታዩን አድርሶናል። የአፋር ህዝቦች ፍትህና ዴሞክራሲያዊ ፓርቲ ሊቀመንበር አቶ መሐመድ ዳውድ እንደሚሉት በአገሪቱና በክልሉ ለውጥ እንዲመጣ ወጣቶች ከፍተኛ ትግልና መስዋዕትነት አድርገዋል። ነገር ግን መስዋዕትነት የተከፈለለት ለውጥ በክልሉ አልመጣም ባይ ናቸው። በአሁኑ ሰዓት የክልሉን የገዢ ፓርቲ ማለት የአፋር ብሔራዊ ዴሞክራሲያዊ ፓርቲ አብደባ እያካሄደ ያለው ሪፎርሚ በህዝብ ዘንድ ተቀባይነት ያጠና፣ የህዝብ ፍላጎት ያላገናዘበ፣ በዝምድና፣ በግሩፕ በአጠቃላይ ከህዝብ ጥቅም ይልቅ የቀድመ ሁሉ የራሳቸው ዲፕሎማቲክን በማስቀደም የተከናወነ በመሆኑ አሁንም በህዝብ ዘንድ ተቀባይነት አላገኝም። የአፋር ህዝብ እንደ ሌላው የኢትዮጵያ ህዝብ የለውጡ ተቋዳሽ የመሆን መብት አለው የሚሉት አቶ መሐመድ የተሰራውን አስተዳደራዊ የመዋቅር ማሻሻል ላለፉት ሀያ ሰባት ዓመታት የነበረውን አካሄድ የተከተለ ተፎካካሪ ፓርቲዎችን ያገለለ፣ በዘመድና በአካባቢ ተጠቃሚነት ላይ የተመሰረተ ነው ሲሉ ይወቅሳሉ። በአንድ ቀበሌ ውስጥ የተካሄደውንም በአብነት ያነሳሉ። አባቱ የቀበሌ ሊቀመንበር ልዩ ደግሞ የቀበሌ ስራ አስኪያጅ በማድረግ ከፍተኛ የህዝብ ተቃቁታ በመቀስቀስና ይህንን ህዝቡ በሰላማዊ ሰልፍ አሳይተዋል። ነገር ግን የተሰጠ ማስከዛሬ የለም። በመዋቅር ማሻሻያውም ምክንያት አጥፍተዋል ተብለው ከስልጣናቸው የተነሱ ሰዎች ተጠያቂ ያልሆነበት አካሄድ እውነተኛ ለውጥ ነው ለማለት እንደሚከብድ ተናግረዋል። አንድ አስተያየት ሰጭም የመዋቅር ማሻሻያው ከአንድነት ይልቅ ልዩነት፣ ከሰላም ይልቅ ግጭትን እያስከተለ መሆኑን እንደሚከተለው አስረድተዋል። የአፈር ህዝብ እንደምታውቁ በቦታ የተደራጀ ህዝብን እና ጎሳ ከጎሳ እንድጋጭ ነገሮች በሁለት ጎሳዎች መሀል ላይ ግጭት እንድነሳ የሚያደርግ ሪፎርም ነው በየቦታ እየተተገበረ ያለው። በተለያይም አንዳንድ ወረዳዎች ላይ ግማሾዎችም በስልጣን ላይ የነበሩ ሰዎችን የመንግስት ባጀት ይዞ ጨካ ድረስ ገብቶ ጦር መሳሪያ ይዞ ሌላው ጎሳ በሌላ በኩል እንድወጣ እና ሁለቱ ጎሳዎች ፊት ለፊት እንድጣሉ እና አፈር ህዝብ ግጭት እንድፈጠር እየተደረገ ነው። እንደ ሪፎርም ይቅርብልና እኔ በጣም ግርሜኝ ህዝቦችን ባያስገጩ ምን አለበት? በተለይ አካባቢው ካለው ስትራቴጂ ፖለቲካዊ ጠቀሜታ አንጻር ጸጥታው መከበሩ የአገሪቱ አንድነትና መረጋጋት መሰረት ስለሚሆን የፌዴራሉ መንግስት አስተዳደራዊ የመዋቅር ማሻሻያውን አተገባበር ትኩረት ሰጥቶ ሊገመግሞ ይገባል ብለዋል። አቶ መሐመድ ፓርቲያቸውን ወክለው ባስተላለፉት መልእክት በክልሉ እየተካሄደ ያለውን መዋቅር እናወግዛለን ብለዋል። የዚሁ ፓርቲ አብዴፓ በአስቸኳይ የአገር ሽማግሌዎችን፣ ምሁራንን፣ የሃይማኖት አባቶችን፣ ተፎካካሪ ፓርቲዎችንና የሚመለከታቸውን የህብረተሰብ ክፍሎች ያካተተ ግልጽ ውይይት በማድረግ አስተዳደራዊ የመዋቅር ማሻሻያውን ማጤን ይገባዋል ሲሉም ጥሪ አስተላልፈዋል። በአሳይታ ወረዳ ነዋሪ የሆኑት ወይዘሮ ፋጡም አሊም ይህንን ይላሉ። በጣም ከባድ ነው። የተማረ ሀይል እየበዛ የተማረ በቃ ቦታ አልያዘም ስራ አልያዘም። ስለዚህ በጎታ በቦታ እዛው ሰሱን የሚጠቃቀመው ይሄ ነገር ደግሞ ካልቀረ ለወደፊቱ ለወጣቶቹ ለተማሪዎቹ እንዴት ነው የሚኮነው? መንግስት በሚጠራቸው ስብሰባዎች ላይ ተገኝተው ይህን አስተያየት ሰጥተው ያውቃሉ? እሰጣለሁኝ አስተያየት፣ ግን አስተያየት ተገኝ የሚደርስ ነገር የለም። በቃ በተግባር አይለ ላይ ወጥቶ በቃ እዛው ነው የሚቀረው። በቃ ወዳልሆነ ቦታ ላይ ይሄ ነው ያለው። ወጣቱ ተምሮ እንዳልተማረ እየሆነ ነው ያለው። ለውጡን በሙሉ ልብ ህዝቡ ሲቀበለው ከተስፋ ጋር ነበር የሚሉት ደግሞ የአፋር ነጻ አውጪ ግንባር ፓርቲ ፀሐፊ አቶ ሃምፍሬ መሐመድ ናቸው። በአጠቃላይ የተማረ ተብሎ አንዳንዱ ልምድ የሌለ ስለ ህዝብ የማያውቅ አመጣጡን የማያውቅ ገዢ ፓርቲ የውስጥ ዲሞክራሲ ችግር ስላለበት ያንም መነሻ ባደረገ ምክንያት የሚመርጣቸውም ጭምር በህዝቡ ተቀባይነት የሌላቸው አብዛኛ ጊዜ ህዝቡ የተሰላቻቸውም አሉ ምክንያቱም አንደኛ በሙስና ምክንያት የተሰላቻቸውም ሰዎች አሉ እነዛ እንዲነሱ ነበር የፈለገ በሪፎርም አንዳንዱ ደግሞ በአመለካከት ደረጃ ጎሰኝነትን የሚያስፋፋ አመለካከቶች አሉ ስለዚህ መሪው ድርጅት ይሄን ሪፎርም የተቀበለበትና ህዝቡ የሚያይበት ደረጃና በአገር አቀፍ ደረጃ ያለው ሁኔታ የተለያየ ነው አሁን አሁን ይላሉ ፀሐፊው ፓርቲያቸው ተደጋጋሚና ተመሳሳይ ቅሬታዎችን ማስተናገድ የተለመደ ተግባል ለምሳሌ ከጭፍራ ወረዳ አንድ ጎሳ እና በአንድ ቤተሰብ የተደራጀ ሀይል አለ ተብሎ እኛ ጋር ኮምፕሌን ሁሉ እየመጣ ነው። የሌሎቹም አካባቢዎች በእነዚህ በስራ አስፈጻሚ ደረጃ ያሉ ዘመዶቻቸው በማስተማራት በተለያየ ቦታዎች አሹመዋል። ሪፎርም ብለው እነዚህ ወጣቶች የሆነ እንቅስቃሴ ያደርጉ ነበር። ደስ የሚል እንቅስቃሴ ነበረ። መጀመሪያ አካባቢ እነዚያ ወጣቶች የተወሰኑትን ለጣቅመው እዚህ ክልል ላይ በማስቀመጥ በጣም ከፊት ከፊት ያሉትን አስቀመጡ። ሌሎችም በጣም የተማሩ መስራት አብዛኛው ጥሩ አመለካከት ያላቸው በቃ ኢግኖር አደረጓል። አንድ ከፍተኛ የክልሉ መንግስት ባለስልጣን ጉዳዩ አይመለከተኝም፣ ግን የመዋቅር ማሻሻያው የተሰራ ያለው ሕግና የፌዴራል ሥርዓቱ በሚያዘው መሰረት ነው ሲሉ ጠቁመውኛል። ይመለከታቸዋል የተባሉትን አመራሮችን በስልክ ጥሪም ሆነ በጽሁፍ መልእክት ለማግኘት ተደጋጋሚ ሞከር አድርጌ አልተሳካለኝም። የክልሉ ጸጥታ ያሳስበናል የሚሉ አስተያየት ሰጪዎች በክልሉ የከፋ ጉዳት ሳይደርስ የፌዴራሉ መንግስት ጣልቃ እንዲገባም ጠይቀው ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮች፣ መስፍን አራጌ እናመሰግናለን። አድማጮች፣ ቀደም ብሎ በተነበበ ዜና ሮምዳን የሚል አቶ ሮሙዳን በሚል የቀረበው ስህተት ነው። ይቅርታ አቶ ሬድዋን ሁሴን ተብሎ ይስተካከል። አሁን በቀጥታ ወደ ተከታዩ ቅንብር ነው የምናልፈው። ኢትዮክራሲ አዲስ የፖለቲካ ዘይቤ አዲስና አይነተኛ የመንግስት አስተዳደር የሚያስተዋውቅ ጽሑፍ እንካቹ ተወያዩበት በሚል ካቀረቡ የስራ አመራር አማካሪ ባለሙያ ጋር የሚደራ በአገር ጉዳይ ላይ ያተኮረ ወግ ነው። አቶ አባ ተካሳ ይባላሉ። ቫሊዩ አናሊሲስና ኢንጂኒሪንግ ሪኢንጂነርድ ህንደሳና የፋይዳ ትንታኔ በሚሉ ርዕሶች በእንግሊዝኛና በአማርኛ ታትሞ ለንባብ የበቃ መጽሐፍ ደርሰዋል። አውላ ከበደ ነው አቶ አባተን ያወያየው። በእሁዱ የራዲዮ መጽሔት የአዲስ ሀሳቦች መድረክ በመጠኑ ካስተዋወቁበት ይቀጥላል። አቶ አባተ በወላጆቻቸው ትውልድ ሀገር አዎንታዊ የሆነ ተጽዕኖ ማሳደር የሚችሉበትን ነው። የቻይናውን በምሳሌነት የጠቀሱት፣ ከሀገራቸው ውጭ የተወለዱ የአዲስ ትውልድ መጀመሪያን ብለው ኢትዮጵያውያንም አሉ። እርሶ ረጅም ዓመት በዚህ በዩናይት ስቴትስ እንደኖረ ሰው የገዛ ልጆችን የልጆች ልጆችም ሆነ ሌሎች በአካባቢ በዙሪያ ያሉትን ያያሉ። ስለ ኢትዮክራሲ ሲያስረዱ ዲሞክራሲ የሚለው ጽንሰ ሀሳብ ከሀገሬው ባህልና ልማድ ጋር የሚዛምድበትም ጠቅሰዋል። ዲሞክራሲ የሚባለውን ብዙ መቶ ዓመታት ወደኋላ የሚወስደንን የሁሉም የሆነ ጽንሰ ሀሳብ በግሪክ የተወለደውን ቃል ፍልስፍና ከሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ለመሆኑ ተሞክሯል ሌላ ቦታ? ኢትዮክራሲ በኢትዮጵያ ነው የምንሞክረው። ኢትዮጵያውያን በፈጠራ ነገር እኮ አዲስ አይደለንም። ኢትዮጵያውያን ከጥቁር አፍሪካ ውስጥ እኛ ብቻ ነን የራሳችን ፊደል ያለን። ይህ እኮ ትልቅ የስልጣኔ እኮ ምልክት ነው። የራሳችን ፊደል ለመቅረጽ የቻልን ሰዎች የመንግስት አስተዳደር ዘዴ ለመፍጠር ምን ያቀተናል? ኢትዮጵያውያን እኮ በነጻነት የኖርን ነጻነትን ትርጉም የምናውቅ ሰዎች ነን እኮ ይሄ የመሰለ ኃይል እያለን ለምንድን ነው የራሳችንን ዲሞክራሲ ማንፈጥረው? ኢትዮክራሲ ለዚህ ነው የሚጠቅመን እና እኔ ይሄንን ያቀረብኩት ለመንደርደሪያ ነው። ፕሪስክሪፕሽን አድርጌ አይደለም ያቀረብኩት፣ የሐኪም ማዘዣ አይደለም አይደለም እና በዚህ መነሻ አድርገው እንዲያዳብሩት በጎደለ ብዙ መጻፍ የሚቻልበት አርዕስት ነው ያስማማል። ምናልባትም እርስዎ የጀመሩትን ሌሎች ሰዎችም እንዲጽፉበት መሰረታዊ መነሻ የሰጡ ይመስለኛል። ግፋ አድርገን እንወያይ። አቶ አባተ የነጻነትን ትርጉም አምጥተዋል። የአገር በቀልን ስልጣኔ፣ ፈጠራን፣ በራሳችን ያለንን ጉዳይ አንስተዋል። ለምሳሌ ፊደልን የቀረጽን ሕዝቦች ነን፣ የስልጣኔ መሰረትን ማሳያዎች ናቸው ብለዋል። መሰረታዊ ዩኒቨርሳል የሚባለው የሁሉም የሆነው የዲሞክራሲ ጽንሰ ሀሳብ ከአገር በቀሉ ጋር እንዲዋሀድ ግን የትኛው ይነሳል፣ የትኛው ይጣላል፣ እንዴት ተደርጎስ የአገር በቀል ወጎች፣ ልማዶችን ዲሞክራሲ በሚለው ጽንሰ ሐሳብ የአሰራር መሰረት መስራት ይቻላል የሚለው የብዙዎችን ስራ የሚጠይቅ ይመስላል። እስኪ እንደው ገፋ አድርገው ቢያወያዩ ነው። አዎ እኔ እንግዲህ በማኔጅመንት ፊልድ ብዙ ስለቆየሁበት አገርንም ሆነ ድርጅቶችን ማስተዳደር ማስተዳደር ነው፣ ሰው ነው ዋናው። ዋናው መሰረቱ መሆን ያለበት ሰው ነው። ኢትዮጵያዊውን እንዴት እንዴት ወደኋላ ኋላ እናስቀረዋለን? እንዴት እንጨቆነዋለን? ለምንድን ነው እንደ ራሳችን የማናስበው? እኔ ላይ አንድ ሰው ክፉ ነገር እንዳደርግ የምፈልግ ከሆነ ለምንድን ነው እኔ ሌላ ወንድሜ ላይ ክፉ ነገር የማስበው? እና ይሄ የኢትዮጵያዊነት ፍቅር የነበረው ምን ነው፣ የት ገባ? እኔ እሱ ነው የሚያስጨንቀኝ። ድሮ ኢትዮጵያውያን በመንገድ ስንታይ፣ ኢትዮጵያዊ ሳይ በጣም ነበረ ኤክሳይትድ መሆን ኢትዮጵያዊ ያገኘው ብዬ እንዴ፣ የት ገባ ያ ሁሉ ፍቅር? እና ይሄ የረጅም ጊዜ ታሪክ ስላለን አብረን እንደ አገር እንደ ሕዝብ ስለኖር የጎሳ ልዩነታችን እኮ ጌጥ ነው። እሱ ቋንቋው ራሱ ሁሉ ያደግኩት ሐረር ነው የሐረር ልጅ ነኝ እና ኦሮምኛም አማርኛም ቋንቋዎች እወዳቸዋለሁ፣ እጠቀምባቸዋለሁ፣ እናገራቸዋለሁ። ጠባችን በቋንቋችን ላይ መሆን የለበትም ቋንቋው ልዩነቱ ጠቃሚ ነው። ውበት ጉልበታችን ሊገባ ነበር። እንደውም የክሪኤቲቪቲ ምንጭ ነው ልዩነት። ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው እና ባህልን የመሰለ ነገር የለም። ባህላችን፣ የረጅም ጊዜ ታሪክ ስላለን ባህል አለን። ያንን ባህላችን፣ በተለይ በጎ በጎ ባህሉን አዲስ ደግሞ እንማር ነው። ስለ ኮንቲኒስ ኢምፕሩቭመንት እዚሁ ውስጥ ጽፌ አለሁኝ በሰፊው እያደግን እየተለወጥን እየተሻሻልን የመሄድ ነገር እንዴ! ለምንድን ነው እዛው አንድ ቦታ የምንረግጠው? አዲስ ነገር ሞልቷል። በቴክኖሎጂ ብቻ ሳይሆን በተለያየ መንገድ እውቀት በየአይነቱ ያለው እና እውቀት ላይ የተመረኮዘ ለውጥ ብናደረግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው። አቶ አባተ የመሻሻልን ጽንሰ ሀሳብ አሁን የነካኳቸውን አንድ ሁለት ጭብጦች ትንሽ ገፋ አድርገን እንወያይ። ስላልተቋረጠ እድገት ወይም ለውጥ ሂደት በአንድ ቦታ አለመቆም በጽሁፎም ይቃኙታል። መሻሻልን ለውጥን ስናስብ ከስርዓት ባሻገር አሁን የለውጥ ጅማሬዎች ከምናይባቸው ውጭ ብዙ ጊዜ ፈጥኖ የሚመጣልን የቴክኖሎጂ ጉዳይ ነው። አዲስ ነገር ተዋወቀ፣ ያን መጠቀም የዕለት ተዕለት ህይወታችንን አቀለለልን ይሆናል ከአቶ አባተ ጋ የተጀመረው ቃለ ምልልስ በሰዓት እጥረት በዚህ ላይ መገባደድ ነው። አድማጮች፣ በሰፊው በሌላ ጊዜ እናቀርባለን። ማስታወቂያውን ላስታውስ። ለጥያቄው መልስ ቋንቋና የጎሳ ማንነትን መሠረት አድርጎ በኢትዮጵያ የተዘረጋውን የፌዴራል ስርዓት የተመለከተ የሁለት ወገን እይታዎች የሚንጸባረቁበት ከባለሙያዎች ጋር የሚደረግ ቃለ ምልልስ ይኖረናል። አድማጮች፣ እስከ ነገ ጠዋት ድረስ ጥያቄዎቻችሁን አድርሱን። ስርጭታችን እዚህ ላይ ያበቃ፣ የትግርኛ ስርጭት ይቀጥላል። denaduru